በአስተሳሰብና በአመለካከት ልዩነታቸው ብቻ በአሸባሪነት ተፈርጀው እስር ላይ ይገኛሉ ያሏቸውን ለማሰብ በማህበራዊ ሚዲያ ላይ የአንድ ቀን ዘመቻ ማድረጋቸውን አስተባባሪዎቹ ለአሜሪካ ድምፅ ገልጸዋል። አጠቃላዩ የእስረኞች ቁጥር ለጊዜው እንደማይታወቅ የገለጹት የዘመቻው አስተባባሪዎች በኦሮሚያና በአማራ የተቃውሞ እንቅስቃሴዎች ላይ ተሳትፋችኋል በሚል በሽብር የተከሰሱት ሰዎች ቁጥር ከ1500 እንደሚበልጥ ይናገራሉ። በአሁኑ ጊዜ 900 ለሚሆኑ እስረኞች ጥብቅና ከቆሙ ጠበቆች መካከል የተወሰኑት ለአሜሪካ ድምፅ ሲናገሩ እስረኞቹ ፍርድ ቤት በሚቀርቡበት ጊዜ ብልታቸው ላይ የውሃ ላስቲክ እየተንጠለጠለ እንደሚሰቃዩ ከመግለጽ ጀምሮ ድብደባና ሌሎችም የማሰቃየት አድራጎቶች ወይም ቶርቸር እንደሚፈጸምባቸው ለዳኞች እንደሚናገሩ አመልክተዋል። ዝርዝሩን ጽዮን ግርማ ይዛለች። ዛሬ ረቡዕ ታህሳስ 18 2010 ዓ ም በድረ ገጽ ላይ የበይነ ዘመቻው እንዲደረግ የመጀመሪያውን ሀሳብ ያቀረበው ነገረ ኢትዮጵያ የሚል ጋዜጣ አዘጋጅ የነበረውና እርሱም ታስሮ የተፈታ በፍርድ ቤት የተለያዩ ችሎቶች እየተገኝም የፍርድ ቤት ውሎችን በማህበራዊ ሚዲያ ላይ የሚያቀርበው ጌታቸው ሽፈራው ለአሜሪካ ድምፅ እንደተናገረው በአስተሳሰባቸው በአመለካከታቸውና በሚጽፉት ጽሁፍ የታሰሩ ሰዎች ቁጥር በይፋ የሚታወቅና የተመዘገበ አይደለም ይላል። በተለይ ከሁለት ዓመት በፊት በኦሮሚያና በአማራ ክልል ከነበረው ህዝባዊ ተቃውሞ በኋላ በጣም ብዙ የፖለቲካ እስረኞች በእስር ላይ እንደሚገኙ ይናገራል። ነገር ግን የእነሱ ጉዳይ የሚከታተል ሰው በጣም ትንሽ ነው። እነሱ በጣም ብዙ በደል ይደርስባቸዋል። ይሄ በደል የሚነገረው ፍርድ ቤት ብቻ ነው። እነሱም ደግሞ የተወሰኑት እንዲሁም አቤቶታቸውም በቃል መናገር ባ ይሻሉ ጽሁፍ አቅርቡ ነው የሚባለው። ፍርድ ቤትን ተገባስቶ የሚያቀርቡ የተወሰኑ ሰዎች አሉ። የእነሱንም በደል ለህዝብ የሚያደርሰ የተወሰነ ሰው ነው። ስለዚህ አብዛኞቹ እስረኞች በደል አይታወቅም። የታሰሩት እንኳን በስም ደረጃ የሚያስታውሳቸው ሰው የለም። በዚህ የተነሳ ቢያንስ የታሰሩት ሰዎች የማይታወቁትንም ጭምር የሚያቅሰው እንዲያስታውስ በድላቸውም ደግሞ በተደራጀ መልኩ ቢያንስ በአንድ ቀን እንድናስታውስ ነው ዋናው አላማው። ከአርበኞች ግንቦት ሰባት ና ከኦነግ ጋር አብረዋል በሚል ክስ የተመሰረተባቸው አምስት መቶ ስልሳ የሚደርሱ ሰዎች ስም ተመዝግቦ በዘመቻው ላይ ይፋ እንደተደረገ ጌታቸው ገልጾ፣ በተጨማሪም የተፈረደባቸው በቀጠሮ የሚመላለሱ ና የሚታወቁ ከአንድ ሺ አምስት መቶ በላይ እንደሚሆኑ ይናገራል። የዞን ዘጠኝ የኢንተርኔት አምደኛውና ከአንድም ሁለት ጊዜ ታስሮ የተፈታው በፍቃዱ ኃይሉ የሕሊና እስረኞችን እናስታውሳቸው በሚለው የበይነ መረብ ዘመቻ ላይ አንዱ አስተባባሪ ነው። በዚህ ዘመቻ በእስር ላይ የሚገኙ የፖለቲካ እስረኞች ከነስማቸውና ከደረሰባቸው አሰቃቂ የሰብአዊ መብት ጥሰት ጋር ይታወሳሉ ብሏል። ሴቶቹንና ወንዶቹን እስረኞች ለማስታወስ በተሰራ የተለያየ የካርቱን ፊት አልባ ጥቁር ምስል የፌስቡክ መለያ ፎቶቸውን በመቀየር ታውሰዋል ብሏል። ጥሪ ስናደርግ ጌታቸው ከተፈራ ነበር። መጀመሪያ ሀሳቡን ያመጣው ከዛ በኋላ ተነጋገርንበት እና ጥሪውን ስናደርግ ሁሉም ሰው ስለሚያውቀው ሰው ይጻፍ በዚህ አጋጣሚ ያስተዋውቅ ነው። ምን አይነት ስራ እየተሰራ ነው፣ እንዴት የተያዙት የሚለውን ነው። አላግባብ መብታቸው የተጣሱ ተሳሰብ ወይም በአመለካከት ልዩነታቸው ለስር የተዳረጉ ሰዎች በሙሉ እንዲታሰቡ ነው የሚያስፈልገው እንጂ ለእከሌ ወይም ለእከሌ ብለን ለይተን ያልነው ነገር አይደለም። በዚህ መሰረት በዚህ ዘመቻ ላይ የተሳተፈ ሰው በሙሉ በማህበራዊ ሚዲያ ላይ ስለሚያውቀው እስረኛ ሲጽፉሏል ብለዋል። አብዛኞቹ ስማቸው ተጠቅሶ ታወሱት እስረኞች በፍርድ ቤት እየቀረቡ በእስር ላይ ባሉበት ወቅት የደረሰባቸውን የሰብአዊ መብት ጥሰት የገለጹት ናቸው። ጌታቸው ሽፈራው እስረኞቹ በየችሎቶቹ የሚያሰሟቸው ሰቆቃዎች ለመስማትም የሚከብዱ ናቸው ይላል። በአብዛኛው ብልታቸው ላይ ውሃ ማንጠልጠላል በኤሌክትሪክ ገመድ የገረፉና እንደሚሉት አብዛኛዎቹ መከላከያ ምስክር ሲያቀርቡ መሰከላለ። በተለይ በዚህ ከቃጠለው ጋር በተያያዘ የሚሰማው በጣም አስጠቃቂ ነው። ጣራ ጋር ሁሉ ተሰቅለናል እንደሚሉት ካቴና ለወር ያህል መታሰር እሱን የመንግስት ሰብአዊ መብት ኮሚሽን ራሱ ያረጋግጠው ነው። የመንግስት የሰብዊ መብት ኮሚሽን የሚተች ነው። በአብዛኛው የተፈጸመብንን በደል እያወጣልን አይደለም የሚሉት ነው ተከሳሾች እንዲሁም በቅርቡም ፍርድ ቤት ላይ አቅርበዋል። እሱ እንኳን በሶስት መዝገቦች ያወጣው ግርፋት እንዳለ በሚስማር ጉልበት መመታት እንዳለ እና ደግሞ ላይ ያለ ካቴና ምልክት ሁሉ እንዳለ ነው ሪፖርት ላይ የተጠቀሰው። ከዚህ ባሻገር ደግሞ አሁን ፍርድ ቤት ሱሪያቸውን እያወለቁ ልታቸው እንደ ተኮላሽ ያሳያሉ። ለምሳሌ አቻለ ደስ የሚባል ተከሳሽ ልቱ እንደ ተኮላሽ ያሳያለ። ትናንት ን አድነት ሽሙ የሚባል ሶስት ጊዜ ሀይላንድ ውሃ እንጠልጥለውብኛል ብሎ ለፍርድ ቤት ትናገራለን። በአብዛኛው ሰው ከፍርድ ቤት ነሽ እንኳን ስትዘግቢ አንዳንዱ ሰው እውነት እንኳን አይመስለውም። ሄዶ ሱሪን ሲያወልቅ እስካላየ ድረስ ጥፍር የተነቀለ ጥፍር እስካላየበት ምናምን እንኳን አለ። ከዘገናኝነቱ የተነሳ ጥበኖት ጉዳዮች ብቻ ሳይሆን በደል ያጋልጡ ሚዲያዎች እና ተቋማት ካለመኖራቸው የተነሳ ሰው አያምኑም። እንደዚህ ሲሆን ግን በጣም ለበርካታ ሰው አንደኛ፣ ለበርካታ ሰው ይደርሳል ነው። ሁለተኛ ደግሞ ቢያንስ ስለነዚህ የሚጮላቸው ሰው ስለሌላቸው ሰዎች ማንም የለንም ብለው ነው የሚያስቡት እነሱ። ማህበራዊ ሚዲያ እንኳን ስማቸው ሲጠቀስ እንደ ትልቅ ነገር ነው የሚያዩት። እነሱን ከጎናቸው እንደሆነን ለማሳየት በኢትዮጵያ እስር ቤቶች ውስጥ ጋዜጠኞች፣ የፖለቲካ ፓርቲ መሪዎች፣ በህዝባዊ የተቃውሞ እንቅስቃሴ ላይ የተሳተፉ ያልተሳተፉ ወጣቶች በአጠቃላይ በጸሐፊነታቸውና በፖለቲካ አቋማቸው አሸባሪ በሚል ክስ በእስር ላይ እንደሚገኙ ይናገራሉ። የዘመቻው አስተባባሪዎች እነዚህ ቢያንስ በአንድ ቀን ሊታወሱ በደላቸውም ሊሰማ ይገባል ይላሉ። ናትናኤል የዓለም ዘውድ ከሁለት ዓመት በላይ ታስሮ የተፈታ ነው። የእስረኞቹ ቁጥር ማንነትና የሚደርስባቸው በደል የተለያየ ነው ይላል። አንዳንዶቹ ፍርደኞች ሰው እንዲጠይቃቸው እንኳን አይፈቀድም ብሎናል እኔ ዳንኤል ሽበሺ ጋዜጠኛ ተመስገን ደሳለኝ እነስክንድር ልንጠይቅ ሄደን ተከልክለን ፌዴራል ማረሚያ ቤቶች አስተዳደር ዋና ኮሚሽን ጋር ሄደን በማረሚያ ቤቱ ስራ ጣልቃ አንገባም ብሎን ኮሚሽኑ ራሱ ሰብአዊ መብት ኮሚሽን ሄደን ገና ቀጠሮ ተይዞልናል እነሱን እንኳን ለመጠየቅ ማለት ነው እና እነስክንድር እንግዲህ እስክንድር አስራ ስምንት አመት ፍርደኛ ነው አንዷ ለመድሜ ልክ ፍርደኛ ነው ቤተሰብ ሶስትና አራት ሰው ብቻ ሊጠይቃቸው ተፈቅዶ ሰዓት ተመድቦላቸው ተከልክለው፣ ከዚህ በላይ ይህን ሁላ አመት እየታሰሩ ከዚህ በላይ በደል የለም። ያጠፉት ጥፋት የለም። በማረናቤት ደረጃ እንኳን ብታጠፊ አንድ ሰው አራት ወር ነው በዲሲፕሊን ሊቀጣ የሚችለው። ጥፋት እንኳን ጥፋት ተገኝቶበት ቢሆን ሰው ሶስት አመትና እና አራት አመት ቤተሰብ ተከልክሎ ምናምን መኖር አይችልም። ስለዚህ የምናውቃቸውን እንደዚህ አይነት ነገሮች እያስታወስን ህዝብም እንዲያውቀው እያደረግን ሌላ የሰብአዊ መብት ኮሚሽኖች ምኖችም እንዲያውቁት እያደረግን ያው እነሱን የማበረታታት ነው። ያዝ ነው አቶ ወንድሙ ኢብሳ ከ2008 ጀምሮ ጠበቃ የማቆም አቅም የሌላቸውን በነፃ አገልግሎት ከመስጠት ጀምሮ ለ600 እስረኞች አገልግሎት እየሰጡ እንደሚገኙ ይናገራሉ። ከእነዚህ እስረኞች መካከል አብዛኞቹ በምርመራ ወቅት የደረሰባቸውን አሰቃቂ የምርመራ ተግባር ለፍርድ ቤት ያስረዳሉ ብለዋል። አሁኑ ያዝኳቸው አንድ ነገር ወደ ስድስት መቶ የሚጠጋ ሽብርተኛ ተጠርጣሪ እያንዳንዱ ደም እስከሚተፋ ዝገኝ ፍርድ ቤት ላ ነው ፍራቾ ተነቅሎ እጅግ በጣም ተንጠልጥሎ ወደ ላይ ሰማይ ላይ ተጠልጥሎ ጭንቅላታችን ላይ በጫማ ቆሞ ጭንቅላታችን ላይ ቆሞ ይሄ ምስክሮች እና ራሳቸውን ራሳቸውን ሲከላከሉ በችሎት የሚያሰሙት ነው። በአካላዊ ያለው ድብደባ በጣም ገደብ የለውም። አንደኛው ዘጠና ከመቶ በዓለም ላይ ያለው የስቃይ የድብደባ ስቃይ ሁሉ የሚፈጸምባቸው ናቸው። በጣም የሚያሳዝንሽ ደግሞ አንዱን እያሰቃዩ እየገረፉ አንደኛን እዛ አስቀምጠው አንተ እንዲህ ከምትሰቃይ ከምትገረብ በቶሎ እኛ የምንነግርህን ነገር እመን የሚባለው ግማሹ ኦነግ፣ ግማሹ ግንቦት ሰባት ይህንን እመኑ ተብሎ ምንም ነገር ሳያነቡ ሰኞች የምናገሩ ጭንቅላታችን ላይ ቆሞም ጭንቅላታችን በዚህ በ ከራካ በእንግዲህ በዚህ በወታደሩ ጫማ እየተቀጠቀጠን ፍርካና ተነቅሎ ጭንቅላት ተሰንክቶ ያሳያሉ። በፍርድ ቤት ውስጥ ፍርድ ቤቱ ለ ፍር ቤቱ ክብርን አይጠቅምም ወይም ደግሞ አያስፈልግም ተው ይላሉ እንጂ። ይህን ካለው ኢትዮጵያ ተጨባጭ ሁኔታ አንጻር አብዛኛው ወጣት ኦሮምኛ እንጂ አማርኛ አይችልም። ኦሮምኛ ለምን ትናገራላችሁ፣ አማርኛ መናገር አለባቸው ብሎ ሁሉ የምትደበደቡ ስፍር ቁጥር የለም። የጅብደባ ነገር የማዕከላዊን ያህል እንዳይሆን ታራሚዎች ሁሉ ጊዜ የሚያሰሙት ዛ ያላቃሳሪ ይደረስበት እንግሊኛ የመጠረት ነገር እዛ በኋላ ደግሞ የማስፈራራት ነገር አቶ አለልኝ ምህረቱም ከሁለት መቶ በላይ እስረኞችን ወክለው ፍርድ ቤት እንደሚቀርቡ ገልጸው አብዛኞቹ በአማራ ክልል ከተካሄደው ህዝባዊ ተቃውሞ ጋር በተያያዘ የታሰሩ ናቸው ብለዋል። እስረኞቹም ከፍተኛ የሰብዓዊ መብት ጥሰት እንደተፈጸመባቸው ለፍርድ ቤት ያስረዳሉ። እሱም በሁለት የተከፈለ ነው። አንደኛው ማዕከላዊ እያሉ የሚፈጸም ሁለተኛው ደግሞ ማረሚያ ቤት ከተዛወሩ በኋላ ብለውናል። እንግዲህ በሁለት መንገድ የተከፈለ ነው። አንደኛው ያው ድሮ በዛ በምርመራ ካሉ የሚደርስባቸውን ነገሮች ያነሳሉ። እዛ ችሎት ላይ ደረሰባቸውን ስቃይ ያነሳሉ። በምርመራ ያሉ ከሚያነሷቸው ስቃዮች እዛ ችሎት ላይ በሰፊው ከሚናገሯቸው ነገሮች ግርፋት፣ በተለይ ወንዶች ደግሞ ከህብልታችን ላይ ውሃ ታስሮ ይንጠለጠላል ይላሉ በኃይል በጣም በጣም ብዙ የሚዘገንኑ ነገሮች አሉ። እንግዲህ ግርፋቱ በጣም ሁሉም የሚያነሳው ኮመን ነገር ነው አልፎ አልፎ ደግሞ በጣም የተለዩ ነገሮች ትሆኛለሽ። የተለዩ ሲባል ለምሳሌ አሁን እንደምልሽ ይሄ ከሞራል ጋር በተለይ እንግዲህ የሰው ልጅ ለመግለጽ እነሱ ስለደረሰባቸው እዛ ላይ ሲናገሩ ስሜታዊ ሆነው ይናገራሉ። እኛም ለመስማት ራሱ ጀሯችን የማንዘጋው ነገር ሆኖ ነው በጣም ምልሽ እንግዲህ ወንድ ልጅ ብልት ላይ ውሀ ታስሮ ሲንጠለጠል ሊደርስበት የሚችለውን ስቃይ ስታስቢው ከባድ ነው። ያንያን ነው በብዛት እንግዲህ ችሎት ላይ የሚያነሱት በሁለት ነው የሚከፈለው ብለውኛል። እንግዲህ አንደኛው ደግሞ ከምርመራ በሁለተኛው የምናየው አሁን እዚህ ማረሚያ ቤት ላይ እያሉ ደግሞ አንዳንድ ነገር እዚህ ችሎት ተናገራችሁ በሚል ለምሳሌ አሁን መብራቱ ውጌት አሁን በስም ስህተት መብራህቱ ተብሎ ተመዝግቦ ነበር፣ እና ስሜ መብራህቱ አይደለም መብራቱ ነው መባል ያለበት ያለኝ የአማርኛ ስም ነው በሚል ተናግረው በዛን አሁን ጨለማ ውስጥ ነው ያለው። ክሊንቶን ሄዶ ማለት ነው እንግዲህ እስረኞች በአደራ የተቀመጡት የትብቤት አደራ ነው የሚያስቀምጠው ማረሚያ ቤት ግን በዚህ ምክንያት ጨለማ ቤት ተወስዶ ያው ከህዳር ሀያ ስድስት ጀምሮ እስካሁን በጨለማ ቤት ነው ያለው። የበይነ ዘመቻው አስተባባሪዎችም የዛሬውን የበይነ መረብ ዘመቻ ያዘጋጁት እስረኞቹ ቁጥራቸው በመብዛቱ የተነሳ እነሱም እየተረሱ በደላቸውም እየታለፈ በመሆኑ ሊታወሱ ይገባል በሚል እንደሆነ ገልጸውልናል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።